መዝሙር አንድ መቶ ሰላሳ ስድስት እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና፣ ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና፣ ለጨረቃና ለከዋክብትም ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና፣ ከበኵራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና፣ እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና፣ በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና የኤርትራን ባሕር በየክፍሉ የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና። ፈርዖንንና ሰራዊቱን በኤርትራ ባሕር የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ታላላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና። ብርቶችንም ነገሥታት የገደለ ምሕረቱ ለዘላለም ነውና። የአሞራውያንን ንጉሥ ሴሆንን ምሕረቱ ለዘላለም ነውና። የባሳንን ንጉሥ አግን ምሕረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት ምሕረቱ ለዘላለም ነውና። እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና። ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና።